Had to dig ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ። በየዓመቱ በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ አፍሪካውያንን ስኬት ለማውሳት በስራዎቻቸው በጎ ተጽዕኖ የፈጠሩትንም ለማክበር ከሚዘጋጁ የሽልማት ስነስርዓቶች መካከል አንዱ በኖቫ ኮኔክሽን የሚሰናደው የተጽዕኖ ፈጣሪው ሽልማት ነው። ከሰሞኑ በሜሪላንድ ግዛት ሲልቨር ስፕሪንግ ከተማ የተከናወነውን የሽልማት ስነስርዓት በጨረፍታ እናስቃኛችሁ። በተሰማሩበት መስክ መነቃቃትን የፈጠሩና ለኢትዮጵያውያን ብሎም ለአፍሪካውያን ደማቅ የስኬት አሻራን ያስቀመጡ ግለሰቦችን በየዓመቱ ለማክበር የወጠነው የተጽዕኖ ፈጣሪዎች ሽልማት እሁድ ጥቅምት 3 ቀን 2016 ዩናይትድ ስቴትስ ውስጥ በሲልቨር ስፕሪንግ ከተማ ተከናውኗል። ስነ በንግግር ካስጀመሩት መካከል በሜሪላንድ ግዛት የሲልቨር ስፕሪንግ ከተማ ህዝብ ተወካዮች አባል ሴናተር ዊል ስሚዝ ይገኙበታል። ስሚዝ የአፍሪካውያንና የግዛቲቱን ሁለንተናዊ ትስስር በበጎ አንስተዋል። በሜሪላንድ ግዛት ከ54 የአፍሪካ ሀገራት የመጡ ወደ 200 ሺህ ትውልድ አፍሪካውያን ይኖራሉ። በአፍሪካ ዲያስፖራና በግዛቲቱ መካከል በአስር ሚሊዮኖች ዶላሮች የሚገመት የንግድ ልውውጥ ይደረጋል። እጣፈንታችን በባህል በኢኮኖሚ ብቻ ሳይሆን በመንፈሳዊነትም የሚተሳሰር እና ዘላለማዊ ነው። የሜሪላንድ ግዛትን ወክዬ በዚህ ስፍራ በመገኘት የታላቅ ክብር ተሰምቶኛል። ወደ መኖሪያ ስፍራዬ ቀጠና ሀያ ሲልቨር ስፕሪንግ ስለመጣችሁም ደስ ብሎኛል። እንኳን ደህና መጣችሁ። የዛሬ ተሸላሚዎች አስገራሚ ግብሮችን በመከወን በሺዎች የሚቆጠሩ ሰዎችን አነቃቅታችኋል። እንኳን ደስ ያላችሁ ለማለት እወዳለሁ። በዚህ ምሽት ከእናንተ ጋር መገኘት ለእኔ ትልቅ ክብር ነው። ወደ ዘንድሮ ተሸላሚዎች እንለፍ። ዘንድሮ ላይ በስፖርት ዘርፍ በተለይም በአትሌቲክሱ መስክ ለኢትዮጵያ ብሎም ለአፍሪካውያን የኩራት ምንጭ መሆናቸው ተገልጸው ለክብር ከበቁት መካከል አንዱ የአቴንስና ቤጂንግ ኦሎምፒክ ብር ሜዳሊያ አሸናፊውና የበርካታ ዓለም ቻምፒዮኖች ድል ተጋሪው ስለሺ ስህን ነው። ስለሺ ከተዘጋጀለት ልዩ ሽልማት በተጨማሪ ከሞንጎመሪ አውራጃ፣ ከአሌክሳንድሪያ ቨርጂኒያ ከተማ አስተዳደር እንዲሁም ከዋሽንግተን ዲሲ ከተሞች መስተዳደሮች የክብር ምስክር ወረቀት ተበርክቶለታል። አትሌት ስለ ሺህ ሽልማቱ የፈጠረበትን ስሜት አጋርቶናል። እንግዲህ እንደዚህ አይነት ሽልማት እኔ ብቻ ነኝ የተሸለሙት ብዬ አላስብም። ያው የኢትዮጵያ አትሌቲክስ የኢትዮጵያን አትሌቶች ነው የተሸለሙት ብዬ ነው የማስበው እና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ያው ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ። እውቅናም እንደ መስጠት ነው እና ለተተኪ አትሌቶች ጥሩ የሞራል መነሳሳያ እና ጥሩ አይነት ማነሳሻ ነው ያስባል። በኢትዮጵያ የሙዚቃ ዘርፍ ውስጥ አምስት ክፍለ ዘመናትን ለሚጠጋ ጊዜ ደማቅ አሻራ የተዉት የኢትዮ ጃዝ አባት በሚል የሚጠቀሱት ዶክተር ሙላቱ አስታጥቄ በዚህ ዝግጅት ላይ ከተሸለሙት መካከል አንዱ ናቸው። ምንጫቸው ከኢትዮጵያ የሆኑ የሙዚቃ ስልቶችን ከአፍሪካ፣ ከላቲን አሜሪካ እና ከምዕራባውያን ጃዝ ጋር በማስማማት በፈጠሯቸው የጆሮ በረከቶች ዓለም አቀፍ አድናቆትን የተቸሩት ዶክተር ሙላቱ ስራዎቻቸው ለሆሊውድ ፊልሞች ማጀቢያዎች እንዲሁም ካንየ ዌስትና ናስን ለመሰሉ የሂፕሀፕ ሙዚቃ ዘርፍ ከዋክብት ናሙና ስለመሆናቸውም በመድረኩ ተወስቷል። የተሰጣቸው ሽልማት የእርሳቸው ብቻ እንዳልሆነ ተናግረዋል። ይህ ሽልማት የእኔ ሙላቱ ብቻ ሳይሆን የመላው አፍሪካም ጭምር ነው። በባል ረገድ አፍሪካ ለዓለም በርካታ ነገሮች አበርክታለች። ብዙ ሰርተናል። ታላቆቹ የአፍሪካ ሙዚቀኞች ተመራማሪዎችም ጭምር ናቸው። ብዙ እውቅና ግን አልተሰጣቸውም። ቢያንስ ግን አሁን ላይ ኢትዮ ጃዝ እውቅና እያገኘ ነው። ለዚህም ደስተኛና አመስጋኝ ነኝ። ሙዚቃዎችንና እኔን የደገፋችሁ በአውሮፓ፣ በላቲን አሜሪካ፣ በመላለም የምትኖሩ ሁሉ አክብሮቴ ልገልጽላችሁ ወዳለሁ። የኢትዮጵያ ሕዝብንም አመሰግናለሁ። በኢትዮጵያ የአቪየሽን ታሪክ ውስጥ የከበረ ስም ካላቸው መካከል አንዱ ናቸው። የአፍሪካ ግዙፉ አየር መንገድ እንደሆኑ የሚነገርለት ኢትዮጵያ አየር መንገድን ለስኬት ካበቁት የድርጅቱ አስተዳዳሪዎች መካከልም ይጠቀሳሉ አቶ ግርማ ዋቄ በሥራ ዘመናቸው ውስጥ ለሀገራቸውም ሆነ ለአፍሪካ ኩራት የሚሆን ተግባር እንደፈጸሙ ያመነው ሸላሚው አካል ዘንድሮ ላይ የክብር ተሸላሚው አድርጓቸዋል። ከሞንጎመሪ ከአሌክሳንድሪያና ዋሽንግተን ከተማ አስተዳደሮች እሳቸውም የክብር የምስክር ወረቀት ተሰጥቷቸዋል። አቶ ግርማ በዚህ ዕለት ከእሳቸው ቀድመው ለቀጣይ ትውልድ የሚተርፍ ግብር ትተው ያለፉትን አመስግነዋል። ግርማዊ ቀዳማዊ ኃይለ ሥላሴ ሐሳቡን አፍሪካው ገንዘብ አፈላልገው የኢትዮጵያ አየር መንገድን ለማቋቋም ቆረጡ። ስለዚህ መጀመሪያ መመዝገብ መመስገን ያለባቸው በዛን ጊዜ ማንም በማያስብበት ጊዜ አየር መንገድ ለማቋቋም የሞከሩት ንጉሡ ናቸው። የኢትዮጵያ አየር መንገድ እኔ አስራአራተኛ ስ የሆነ አስራአራቱ ውስጥ የመጀመሪያ ሰባቱ አሜሪካኖች ነበሩ የሚቀጥሩት ስድስቱ ኢትዮጵያኖች ነበሩ። እኔ ሰባተኛ ኢትዮጵያዊ ነበር። ለኛ የኢትዮጵያ አየር መንገድ እድገት የመጣው እነዛ ከኛ በፊት የነበሩት በሰሩት በመሰረቱት እንጂ እኛ ለብቻችን ለሰራኖ ስላልሆነ እነኛ ከኔ በፊት የነበሩ ሲዎችና ማኔጅመንቱ ጠቅላላ ሰራተኛው የዚህ የሽልማት ተቀባይ ነው። ክኔዳ በዘንድሮው የአፍሪካ ተጽዕኖ ፈጣሪዎች ሽልማት ለክብር የበቁት የምድራችን ፈጣን ሯጮች ቤተሰብ በሚል የሚታወቁት የዲባባ እህትማማቾችም ናቸው። ጥሩነሽ፣ እጅጋየሁ፣ ገንዘቤ፣ ሜላትና አና ዲባባ ለኢትዮጵያ በኦሎምፒክ አደባባይ አራት ወርቅ፣ ሁለት ብር፣ ሶስት ነሐስ ሜዳሊያዎችን በተለያዩ ዓለም አቀፍ ቻምፒዮኖች ደግሞ አስራ አምስት ሜዳሊያዎችን አምጥተዋል። አትሌቲክሱ ዓለም ስኬታቸው የብዙ ኢትዮጵያንና አፍሪካውያን የንቃትና የኩራት ምንጭ ስለመሆኑም ተወስቷል። የፈጣኑ ቤተሰብ አባላት ስሜታቸውን በመድረኩ ላይ አጋርተዋል። በጣም ደስ ብሎነው። በዲባባ ቤተሰብ የመጀመራችን ነው። በጣም ነው

የዚህ ሽልማት ስነ ሥርዓት አዘጋጅ ኖቫ ኮኔክሽን የተባለው መቀመጫውን በዩናይትድ ስቴትስ ያደረገ ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ መሰሉ ሽልማት የቀደሙት ባለውለታዎችን ከማክበር ስኬታማ ሰዎችን ከማጉላት በዘለለ ተተኪ ትውልድን በማንቃት ረገድ ያለውን ፋይዳ አውስተዋል። መስማት፣ ማዳመጥ፣ መማር፣ ማንበብ እነዚህ ሰዎች ለደረሱበት ደረጃ ለመድረስ ተግተው ሰርተዋል፣ አንብበዋል። ፈጠራ የታከለበት እና ቦልድ የምንለው ጨከን ያለ አካሄድን ሄደው ነው ለደረሱበት ደረጃ የደረሱት። ጋሽ ሙላቱ ኢትዮጃዝ የማይባልበት ሰዓት ላይ ኢትዮጃዝ ብሎ ተነስቶ ነው። ፓዮነሮ ነው፣ ብቻውን እየታገረ ያለው። ጋሽ ግርማ ምንም ቢሆን እሳቸው እንዳሉት ሀም ብሎ ነው። ከቀድሟቸው የሰሩ ሰዎች ቢኖሩም የእሳቸው ፈጠራ የተሞላበት አስተዳደር ነው አየር መንገድ እዚህ ደረጃ ላይ ያደረሰው ነጥ የትሮኒ ናቸው። ያየነውን ያህል ሜዳ ላይ አግኝተዋል። ና ከጥረው ከመስራት ታታሪነት ጋር ና ትውት መሆን ጋር አብሮ የሚሄድ ነገር ነው ና የሚመጣውም ትውልድ ከነሱ ብዙ ነገር ሊማር ይገባል ባይ በዚህ የክብርና የሽልማት ምሽት ላይ በርካታ ታዋቂ ትውልድ ኢትዮጵያውያንም ተገኝተዋል። ከእነዚህ መካከል አንዱ ከ1988 እስከ 1998 የጉርጉዝ ያኑ ዘመን ድረስ የዓለም ማራቶን ክብረ ወሰንን ለአስር ዓመታት የተቆጣጠረው አትሌት በላይነዲን ሳሙ ነው። ስለ ሽልማት ስነ ስርዓቱ ቀጠዩም ብሏል። ዛሬ የተካሄደው ሽልማት ላይ ጀግኖች አትሌቶች ጥሩነሽ ዲባባ ስለሽም ቤተሰቧ እህቶቿ ሁሉ ሲሸለም ይሄ በዓለም አደባባይ የተሸለሙበት አሁን ደግሞ በኢትዮጵያኖችና በኢትዮጵያኖች አዘጋጅነት ይሄንን እውቅና መስጠት መሸለም ሞራል ነው። ለነሱም፣ ለሌሎች ሰሚሰሙት ነው የሚሆነው። ሌላ ደግሞ ሀገራችን ትልቅ አስተዋጽኦ ያደረጉ ሀገራችን ያገለገሉ እነ ጋሸ ግርማ ዋቄ፣ እነ ሙላቱ ጋሸ ሙላቱ ይሄን ሙዚቃ ዙሪያ ያሉ ሰዎች የሰሩት አገራቸው ያበረከቱት ይህ ሁሉ እንዲሁ እንዳይቀር በዚህ በእድሜያቸው ሰሬሱ ሽልማት እውቅና መስጠት በጣም የሚያኮራ ሌላ ኢትዮጵያኖችን የሚያበረታታ ሆኖ ነው ያገኙት። በጣም ደስ ብሎኛል። በቀደሙት ስኬታማ ሰዎችና በቀጣዩ ትውልድ መካከል የእውቀትና የልምድ ሽግግር የመኖሩን ጠቀሜታ የሚያውሳው አንጋፋው አትሌት በላይነዲን ሳሞ እሱም በበኩሉ ኃላፊነቱን ለመጉጣት የህይወት ታሪኩ የተሰነደበት መጽሐፍ ለንባብ ማብቃቱንም ነግሮናል። ከዛ በጋጣሪ ወጥቼ ፌዴሬሽን ደርሼ ሀገሬን ብሔራዊ ከገባው በሶስተኛ ዓመት ነው ዓለም ክብረ የሰበርኩት። ይህን የጻፍኩት ልምድ የነም የሌላማ ጀግኖች አትሌቶቻችን ታሪክ ተመሳሳይ ስለሆነ የወጣቱ ትውልድ አሁን ላለም ለሚመጣው የበለጠ እኔ ያው ትንሽ መጽሐፍ ለዚህ አግዞን ይዚ ከበቃው እኔ የጻፍኩት መጽሐፍ ብዙዎቹን አትሌቶች ብዙዎቹ ራጮች አትሌቶ ብቻ ሳይሆን የትኛም ሙያ ያሉ ተማሪም ሊሆን ዓላማ፣ ጽናት ጠንክሮ ካጠና ጠንክሮ ከሰራ ወደ ያሰበበት ቦታ መድረስ እንደሚቻል እንደማይከለክሎ፣ ዓላማ፣ ጽናት እንደሚያስፈልገው መልእክት ለማስተላለፍ ነው ዋና ቁልፎ ነገር መጽሐፍ የጻፍኩት። የተጽዕኖ ፈጣሪዎች ሽልማት ከአውሮፓውያኑ 2019 ዓ ም ጀምሮ የሚከናወን ዓመታዊ መርሃ ግብር ሲሆን በእስካሁን ቆይታው የዘንድሮዎቹን ተሸላሚዎች ሳይጨምር በጎ ተጽዕኖአቸውን ጠቅሶ 10 ግለሰቦችን መሸለሙ ይታወሳል። በአሜሪካ ድምፅ ሀብታሙ ስዩም ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ወደ ቀጣዩ ዝግጅት ስንሻገር ዳልሳይት በወጣት የሙዚቃ ባለሙያዎች የተቋቋመ የሙዚቃ ቡድን ነው። የቡድኑ አባላት በልዩ ሁኔታ በሚጫወቷቸው የትንፋሽና የክር የሙዚቃ መሳሪያዎች የብዙዎቹን ቀልብ ከመግዛታቸው በላይ ለብዙ ወጣቶች የንቃት ምንጭም እየሆኑ ነው። በተያያዥ ጉዳዮች ላይ ተጫውተናል። በመቀጠል ይቀርባል። አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ የዳልሴት ባንድ መስራቾች አባላቶች ናችሁ። በአሜሪካ ድምፅ አድማጮችና ተመልካቾች ስም እንግዳ ለመሆን ስለፈቀዳችሁ በእጅጉ አመሰግናለሁ። አስቀድሜ ከመጠሪያችሁ እንጀምር። ለየት ያለ መጠሪያ ነው። ዳልሴት ምን ማለት ነው? እንዴትስ ተቋቋማችሁ? እንድትቋቋሙ ምክንያት የሆኗችሁ ጉዳዮች ምንድናቸው የሚለውን አንዳችሁ በመጀመሪያ ንገሩኝ። ዳልሴት የሚለው ስም እንግዲህ አሳይመንት ተሰጥቶን ነበረ ስም እንድናወጣ። በዛ መሀል ያው ዳልሴት የሚለውን አገኘሁት ሰርቻ። ትርጉሙን ሳይ ጣፋጭ፣ ደስ የሚል ለማየትም፣ ለመስማትም፣ ለመዳሰስ ስሚብን ደስ የሚል ጥሩ የሆነ ነገር የሚል ሚኒንግን ያገኘሁትና እሱ ቢሆን ኖር ከኛ ጋር ካለው ሙዚቃ ጋር ኮምቢኔሽኑ አዲስ ነው የአኩስቲክ መሳሪያ ነው። ሲሰማም እንትን የሚከብድ አይደለም፣ ጩኸት የሌለው ነው እና እሱም ይገልጻል። በሚል ባስ ድንቅ መጠሪያ ነው። እንደ ቡድን እንድትሰባሰቡ ምክንያት የሆኗቸው ጉዳዮች ምንድን ናቸው? ሶስታችንም የተለያየ የሙዚቃ ህይወት ውስጥ ግሩፕ ውስጥ በአንድ ውስጥ ሰርተናል እና እንደ አጋጣሚ አብረን የምንሰራበት አጋጣሚዎች ከካርሎ ጋር ተፈጠሩ። እንዲሁም ለስራም ባይሆን ፍሬድሺፕ ፓርክ ታቆልዶኛል በዛ የደንከ ካርሎ ጋር እንሰራ ነገር ዝም የራሳችን ፕሮግራም አርባር ማለት ነው። የአንድነት ተዋወቅ በደንብ እድሉን ሰጠን። ከዛ መሳይም በዛ ግሩፕ ላይ የኛ ስብስብ ላይ እንግዲህ ጆይን አደረገች ማለት ነው እና ሶስት ሆንን፣ ለምን ግሩፕ አናደርገው የሚል ነገር ወደ ባንድ እናሳድገው። ያለው መሳሪያችን የሚጣጣም ነው፣ ድምፁ አብሮ የሚሄድ ነው፣ ሶፍት ነው። ከካርሎ ድምፅ ጋራ ማሪፍ የሆነ ከለር ፈጠረልን እና ለምን አናደርገውም በሚል ወደ አራት ወር እንደዚህ ገደም ይሆናል መሰረት ነው ያው። በአራት ወር ውስጥ ያው ብዙ ነገሮች ብዙ ቦታዎች ሰርተናል፣ እንዲሁም ብዙ ቪዲዮችንም እንደዚሁ ለቀናል። ኢትዮጵያ ውስጥ በርካታ ባንዶች አሉ፣ የየራሳቸው ቀለም ይኖራቸዋል። የእናንተን ቀለም ለየት ያደረገው ነገር ምንድን ነው? በተለያዩ መድረኮች በተለያዩ ቦታዎች ተደጋግማችሁ እንድትጋበዙ በማህበራዊ መገናኛዎች ላይም ብዙ ሰዎች የሚከተሏችሁ ናቸዋል እና ለዚያ በቃን ምክንያቱ ምንድና ብላችሁ ታስባላችሁ? ልዩ ቀለማችሁ ምንድን ነው? ብዙ ባንዶች አሉ ከተማው ላይ እንዳልከው እና ስንለየው እኛ አሁን እንደ ሙዚቀኞች የከተፋ ስራ እና የትክክለኛ ሙዚቃ ተጠንቶ በራሳችን አቀነባብረን የምንሰራው ሙዚቃ አለ እና ከዛ ከከተፋው ሙድ ወጥተን የራሳችንን ዩኒክ የሆነ ሳውንድ ለማውጣት እየሞከርን ስለሆነ ይመስለኛል። በራሳችን መንገድ ተርጉመናቸው አጥንተን አሁን ባለን ይዞታ በሳምንት ሁለቴ ተገናኝተን እናጠናለን። ስክነት በተሞላበት ሁኔታ ውስጥ ጊዜ ማሳለፍ የሚፈልግ ሰው ይመርጠናል የሚል አይነት ስሜት ያለው ነው። እንግዲህ ዌብሳይታችሁ ላይ ያየሁት በተለያዩ መድረኮች ዝግጅቶቻችሁን አቅርባችኋል። በግልም በተቋማት በተዘጋጁ መድረኮች ላይ ዝግጅታችሁን አቅርባችሁ ተመልክቻለሁ። ከዚህ በተጨማሪ ደግሞ የበጎ አድራጎት ክንውኖች ላይ፣ ትምህርት ቤቶች ላይም ስራዎቻችሁን ታቀርባላችሁ። በእነዚህ መድረኮች ላይ ማቅረባችሁ ያለው ትርፍ ምንድን ነው? በጣም ኢንተረስቲንግ ነገር ነው። እኔ በግል ሙዚቃ ማቅረብ ደስ የሚል የመንፈስ ርካታ፣ እንደ ቢዝነስም እንደምንጠቀምበት ሙዚቃ ለሰዎች ጋር እንደዚህ በጎ አድራጎት ስራ ሊሆን ይችላል፣ ሀሳብ ሼር ማድረግ ሊሆን ይችላል። አሁን ፍሬንድሺፕ ስንጫወት ክፍያ ኖሮ ምናምን ተከፍሎ ምናምን ፓርክ ውስጥ ደስ ያለንን ስሜት ያለንን ፍቅር ያለን ለሙዚቃ ያለን ስን ነገር እዛ ላይ እናሳያለን። ሰው ደግሞ እዛ ያለውም ሰው ያዳምጠናል፣ ሼር እናደርጋለን። ስለዚህ ሙዚቀኛ መጀመሪያ ይህ ኖሮ ይገባል ብዬ አስባለሁ። ከዛ ደግሞ ወደ ቢዝነስ ነገሩን ማሳደግ ይቻላል። ፍቅር ያለው ሰው ውስጡ ለሙዚቃ ስሜት ያለው ሰው ከዚህ ነው የሚጀምረው ብዬ ነው የማስበው። እና በጎ አድራጎት የምታደርገው ነገር በጣም ትልቅ መንፈሳ ይባላል እንደገና ደ ለእነሱም በሙዚቃ መሳሪያዎቻችን ለእነሱ ግብዛ የሚነስን እንደ ሕክምና የሚሆን ነገር ነው የምንሰጣቸው እና እነሱ የሚፈጥረው ነገር ቀላል አይደለም ያሉ ነገር እንዳለው ሆኖ አንድ ዝግጅት ላይ የሴይፉ ፋንታውን ሾ ላይ በአለታ የተሳተፍ ነው ዝግጅት ነበር ጎዳና ላይ በጣም ትልቅ ተሰጦ ያላቸው ልጆች አሉ እና ሄደን እኛ አሁን ከነሱ ጋር ሙዚቃ ስንሰራ ወይ ሲዘፍኑ ከኛ ጋር ሆነው ይሄ ተሰጦ ዝም ብሎ እንዳልሆነ የሚረዱ ይመስለኛል። ያ ተስፋ ይሰጣቸዋል። አንድ ቀን ሙዚቀኛ ሆኜ እንደዚህ ልሆን እችላለሁ፣ እንደዚህ ልሰራ እችላለሁ የሚለውን እምነትም የሚያሳደርባቸው ይመስለኛል። ቪዲዮቻችሁን እንመለከታለሁ። የጋራ መግባባታችሁ አንዳችሁ ለአንዳችሁ ያለው ስሜት መልካም እንደሆነ የሚያሳይ ነው። በቡድን መስራት የራሱ መልካም አጋጣሚዎች እንዳሉት ሆኖ አብሮ ደግሞ ፈተናዎችም ያሉት ይመስለኛል። የተለያዩ ሰዎችን ስሜት ማስታረቅና አንድ ወጥ ነገር ይዞ ለመጓዝ የራሱ ፈተናዎች ያሉ ይመስለኛል። በእስካሁን ሂደታችሁ የፈተኗችሁ ጉዳዮች ምንድን ናቸው? እዚህ ድረስስ እንድንጓዝ ምክንያት ሆኖናል፣ አብቅቶናል የምትሉት የመጣጣም ምክንያቱ ምንድን ነው? አሁን የጥናት ጊዜ አለን። በሳምንት ሁለት ቀን ተብሏል እና እሱን ሰዓት በአግባቡ ለመጠቀም እየሞከርን ነው። ማስቸግረው ነው ለው ማለት እንትን ነው፣ ፍሌክሲብል ነው። አንዳንዴ ፍሌክሲብል እንሆናለን፣ እንነጋገራለን። ኤግዛክት ባወጣነው ፕሮግራም ሁልጊዜ ሊሆን አይችልም። የወጣነውን ፕሮግራም ግን በጣም አስቸጋሪ ሁኔታ ውስጥ ካልገባን በስተቀር አንሰርዘ ፕሮግራማችንን። እና ተነጋግረን ነው ስንወሰን። ኢቭን አንዱን ቀን ሚስ ካደረግን ሌላ አዲሽናል ተጨማሪ ቀን ያችን ለማካካስ እናደርጋለን። እና ይሄ መግባባታችን ነው ያቆየን። በስራ መሀል ላይ ስለ ስራው የምናወራለን፣ ብዙ መጨቃጨቆች ይኖራል። ግን ስለ ስራው ማማር ስለሆነ በቃ እዛው ጋር ነው የምንጨርሰው። አውርተን ጨርሰን ወደ ስራችን ነው የምንቀጥለው እና እሱ ነው ያቆየ። እኔ መጨምሮ ነገር እዚህ ላይ ብዙ ጊዜ አስታራቂያችን እሷ ናት። እኔና እይታዎች አንዳንድ አይጣጣሙም፣ እና እሷ መሀል ገብታ በጣም ጥበበኛ መሆኗን ታሳይናለች። ሌላ የምንጨምርል ነገር ሶስታችንም የተለያየ ግሩፕ ላይ ያሳለፍናቸው ጊዜያቶች ስለነበሩ ብዙ ማነ ስ ወ እያችል እና የተለያየ አብሮ የመስራት ምድር ነበረ እና የዓለም ድምፅ ጠቅሞናል ብዬ አስባለሁ። ሁላችሁም በተናጠል የተዋጣላችሁ ሙዚቀኞች እንደሆናችሁ ያውቃለሁ። በተለያየ እንቅስቃሴዎች ውስጥ ተሳታፊዎች ናቸው። ስለግላችሁ እንቅስቃሴ በተወሰነ ደረጃ ለአድማጮችና ለተመልካቾቻችን አጋሩልን። በግል ያው በሙዚቃ ሕይወት ውስጥ ከፍሉት ጋር ያለኝ ሕይወት እንዳለ ሆኖ በዋናነት የራስ ቲያትር የሙዚቃ ስራ ውስጥ እንሰራለን። ዋና ስራችን ነው። ከዛ ውጭ በግል ፒያኖ ማስተምራለሁ። ክላውድ ቢዝነስ ውስጥ ማሆን የግል ቢዝነስ ይሰራለው እንደዚህ አይነት ነገሮችን እንሰራለ። ከዳርሴት ባንድ እና ከፖለቲካ ከዛ ባለፈ ማለት ነው ያው ከቫይሊን ጋር እንግዲህ ከአስር ዓመት በላይ ሆኖናል። በተለያዩ ባንዶችን ህፃናትና ወጣቶች ቲያትር መት ነበር የምሰራው በዛ ላይ ቫይሊን ነበር የሚጫወተው። አሁንም ብሔራዊ ቲያትር ነኝ በቫይሊን ውስጥ የሚጫወተው። ከዛ ተማሪዎች አሉ ተማሪዎች እንዲሁ በባህል እንደ በክፍያም ያለ ክፍያም የሆነ ማለት ታለምታቸው ውስጣቸው እየፈለገ መክፈል የማይችሉ የተወሰኑ ተማሪዎች አሉ። እነሱን አንዳንድ ሄጄ የተወሰነ ጋይድ አደርጋቸዋለሁ። አሁን ደግሞ ዘበደሴ ባንድ አብረን እየሰራ ነው። በቅርብ ደግሞ ማስተር ሷን በቢዝነስ አድሚኒስትሬሽንም ይዛለች ይዛለች። እሺ፣ ካርሎ ያንተስ ከሙዚቃ ውጭ? ዲጂታል ማርኬት አርደ ድረገጦችን ገነባለው፣ ሶሻል ሚዲያ ላይ ያሉ ነገሮችን ማኔጅ አደረጋለው። ከሱ ደግሞ በተለየ የድምፅ ስልጠና አሰጣለሁ ለግለሰቦች እና ለድርጅቶች ድምፃቸውን እንዴት በተሻለ መንገድ ለመናገርም፣ ለመዝፈንም፣ ለተለያዩ ተግባሮች እንዲጠቀሙ አሰለጥናለሁ ማለት ነው። ከመላየታችን በፊት በርካታ ወጣቶች ተሰጥኦ ኑሯቸው በጋራ አዲስ ቀለም ይዘው መምጣት የሚችሉበትን ሀሳብና ብልሃት አያውቁም። ብዙዎቹ አብረው እንዴት መስራት እንዳለባቸው እንዴት ወደ ሕዝብ መቅረብ እንዳለባቸው የብዙዎቹን ጆሮ እና ትኩረት እንዴት እንደሚያገኙም ግራ ገብቷቸው በየስፍራው የሚገኙ ወጣቶች ይኖራሉ። ከእናንተ ልምድ ተነስታችሁ እንደዚህ ባለ ውድድር በሚበዛበት ኢንዱስትሪ ውስጥ የራሳቸውን ቀለም ማሳወቅ የሚችሉት እንዴት ነው? እንዴትስ ሊያሳኩት ይችላሉ? በሚለው ዙሪያ ላይ የተወሰነ ነጥቦችን ብታጋሩም ደስ ይለኛል። ጠየቅ ነው። አንድ ለጠየቅ ነው። የመጠየቅ በጣም ችግር አለ እኛ ጋር። ደፍረን ጠይቀን እንዲማረግ ፈልጋለሁ ሁሉ እንዲያባችሁ ብትሰሩ ብለን አንጠይቅም። ብንጠይቅም ዲስካሬጅ የሚያደርግ ነው ያለው። ላይክ እሺ ብሎ ቃል ገብቶ ቃሉን የማያከብር በጣም ብዙ ሰው ነው ያለው እና እሱ ነገር አንድ ሁለት ትጠይቃለህ ሶስት ትጠይቃለህ። ከዛ በኋላ ግን ይሰለችህና ስተዋል። ግን ውስጥ መስራት ትፈልጋለን የምትፈልገው ደግሞ የሆነ ከሆነ መሳሪያ ጋር ትቀናጅ ትፈልጋለህ እና ያንን ሰው አንተ በፈለግከው መጠን ላታገኝ ትችላለህ። እና ጠይቆ ግን ይሄ ዲስከሬጅ ሆነ ወደኋላ የምትቀረው ነገር መሆን የለበትም። የማስተላልፈው በቃ ፑሽ አድርግ የቻልከው ያህል ድረስ ተስፋ ሳትቆርጥ መሄድ። እሱ በጣም ትልቅ ችግር ነው መጠየቅ፣ መግፋት፣ መግፋት እሱን እላለሁ። ጨምረው ነገር ያው ጥሩ ነገር ነው ያነሳቸው ማንኳኳት ደጋግሞ ማንኳኳት፣ ቁጥር ምንም ነገር ከፈታል። ከመጠየቅ ይነሳል ምንም ነገር እና ተለንት ያላቸው ብዙ ልጆች አሉ። ሚቀቁ ይኖራሉ አጋዣቸው ይቀቁ ለይታቸው ይኖራሉ። እኛም ይጠበቅብናል ሰዎችን የማገዝ ትሬኒንግ የመስጠት የማድረግ ኃላፊነት አለን። በእነሱም ዘንድ ደግሞ ችሎታቸውን በአካዳሚክ ወቀት መፈተሽ ሊሆን ይችላል። አሁን ጊዜው ለቴክኖሎጂው ሶሻል ሚዲያው ምናምን ቅርብ ነው እና ያላቸውን ነገር በምንልኩ ማዳረ እንዳለባቸው መቼም ቅርብ ስለሆነ ይችላሉ። በግላቸው ቤታቸውን ብዙ የሚሰሩ ነገር ነው። ከዛ ባለፈ ለፍሮ መውጣተኛ እንፈራለን። ብዙ ሆነ ተፈጥሯችን ሆነ ተቆጥጠንም ምናምን ስላደግን ትንሽ ኮሜንት ያስተነብረናል። ተደብቀን ምናምን እንፈራለን ሙገሳ ካልሰጡን ወይ መውጣት ንፈልግ የምናም ነገር አለ እና ያን ነገር በሰበርክ ቁጥር ሻይ የማድረጉ ነገር ይመጣል። እያስጠላለን አይ ቲንክ የአሁኑ የአሁን ጊዜ የወጣት ትልቁ ችግሩ ምንድን ነው? ሁሉም ነገር አሁን እንዲሆን ይፈልጋል። ዛሬ፣ አሁን፣ ቶሎ እና አንድ ነገርን መስራት ሲጀምር ዛሬውን ውጤት ካላየ ዛሬውኑ የሆነ ብር የሆነ ነገር ካላመጣለት ትቶ ወደ ሌላ ነገር ያልፋል። እና ዋናው እኔ መሰረታዊ ብዬ ማምነው የሆነ ነገርን አምነንበት እስከገባን ድረስ ቆይተንበት ፍሬ እስከሚያበቅል ጠብቀን ማየት አለብን። ለወጣቱ ምመክረውም እሱን ነው፣ ላይ እኔም ወጣት ነኝ ገና። ስለዚህ መቆየት አለብን። የምናምንበት ነገር ካለ በደንብ ፈልገን አንዴ ካመንበት በኋላ ረግጠን መቋቋም አለብን፣ የሚያስፈልገውን መስዋዕት የሚያስፈልገውን ፍጋት ፈግተን በኋላ ፍሬው ይመጣል። እጅግ በጣም አመሰግናለሁ። ቴዎድሮስ ነጋሽ፣ መሳይ ለገሰና ካርሎ ኤርቶላ ዳልሴት ስለተሰኘው ጣፋጭ ሙዚቃዎችን በመሳሪያ እያቀነባበረ ለአድማጮች ለተመልካቾች ስለሚያቀርበው የሙዚቃ ቡድናችሁ ናችው፣ ስለ ህልማችሁና ስለ ጉዟችሁ ስላጋራችሁ ልኝ ለአድማጮችና ለተመልካቾች በእጅጉ አመሰግናለሁ። ከመለየታችን በፊት ማስቸገር ካልሆነብኝ ከሰራችኋቸው ሙዚቃዎች መካከል ለአድማጮችና ለተመልካቾች አንዱን ቀንጭባችሁ ብታስደምጡልኝ ጽጌሬዳን መርጠናል። ድረስ አብራችሁን ስላመሻችሁ እናመሰግናለን። መርሃ ግብሩን በመምራት እስካሁን ድረስ አብሬያችሁ የቆየሁት ደግሞ ሀብታሙ ስዩም ነኝ። መልካም ምሽት